ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጥያቄያችንን እናቀርባለን። አጀንዳችንን አብረን ተግባብተን እንቀርጻለን። በአጀንዳው መሰረት ቅደም ተከተል እያየን እንሄዳለን። በአንዱ አጀንዳ ውሳኔ ሲሰጥ ያ ውሳኔ የተሰጥበት አጀንዳ ተግባራዊ ሳይሆን ወደ ሌላው አጀንዳ እንገባለን የሚል እምነት የለኝም። እነዚህ እነዚህ ነገሮች ና ሜዳው ለገለልተኛ ና ታማኝ ለሆነ አካል ክፍት መሆኑ ድርድሩን ልዩ ያደርገዋል። ለመላ የኢትዮጵያ አንድነት ድርጅት ሜአድ ሊቀመንበር አቶ ሙልጌታ አበበ ናቸው። የገዢው ፓርቲ ኢህአዴግና የተቃዋሚ ፓርቲዎች በዛሬ ዕለት ባካሄዱት ድርድር መክፈቻ ተገኝተዋል። ዝርዝሩን በዕለቱ አብይ ርዕሳችን ይቀርባል። የደቡብ ሱዳን የሙሩሌ ጎሳ አባላት በተከታታይ ባካሄዷቸው የድንበር ተሻጋሪ ጥቃቶች በሰው ሕይወት ላይ ጉዳት ካደረሱ በኋላ ተጨማሪ ሕጻናትንም አፍኖ መውሰዳቸውን የጋምቤላ ክልል አስተዳደር አስታወቀ ይላል ሌላው ዘገባችን። የዚህንም ዝርዝር ከዜናው በኋላ እናቀርባለን። ሌሎች በርከት ያሉ ዘገባዎችና ቅንብሮችን ይዘናል። ዛሬ በኢትዮጵያ ዕለቱ የከተራ በዓል ተከብሮ ውሏል። የምሽቱ ኢትዮጵያን በአሜሪካ ቅንብር በዓሉ ላይ ያተኩራል። ጤናስትልን ጤና ስጥልን፣ እንደምናመሻችሁ ክብረትና ክብረን አድማጮች የዛሬ ረቡ ጥር 10 209 ዓ ም አስተናጋጆች አሉላ ከበደና አዳነች ፍሳሐየንን ከአቀናባሪያችን ንጉሱ ታምሬ ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁን እናመሻለን። አሁን የሰዓቱን ያለም ዜና። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ የመጨረሻ ጋዜጣዊ ጉባኤ ለማድረግ እየተዘጋጁ ነው። ስለ ተመራጩ ፕሬዚደንት ዶናልድ ትራምፕና ወታደራዊ ሚስጥርን አሸልኳ በማቀበሏ በእስር ለነበረችው የወታደራዊ ስለላ ሰራተኛ ምህረት ስለማድረጋቸው ጉዳይ ጥያቄዎች እንደሚቀርቡ የታወቀ ነው። ኦባማ ለስምንት ዓመታት ያህል በርዕሰ ብሔርነት ካገለገሉ በኋላ በምጪው አርብ ትራምፕ ቃለ መሐላ እንደፈጸሙ ከስልጣን ይሰናበታሉ። የዩናይት ስቴትሱ ምክትል ፕሬዚዳንት ጆ ባይደን ሩሲያ በዩናይት ስቴትስ ላይ እንዳደረገችው ሁሉ በምርጫ ሂደታችሁ ላይ ተጽዕኖ ለማሳደር ትሞክር ይሆናል ሲሉ የአውሮፓ ሀገሮችን አስጠነቀቁ። የአሜሪካ የስለላ አገልግሎት ባለፈው ህዳር ወር በዩናይት ስቴትስ በተካሄደው ምርጫ የሩሲያ ተግባር ዶናልድ ትራምፕ እንዲመረጡ ረድቷል የሚል ድምዳሜ ላይ መቃረቡም ይታወቃል። አውሮፓ ውስጥ ብዙ አገሮች በያዝነው ዓመት ምርጫ ለማካሄድ በተዘጋጁበት በአሁኑ ወቅት ሩሲያ በዲሞክራሲያዊ ሂደታችሁ ላይ ጣልቃ ለመግባት እንደም እንደምትሞክር ተጠንቀቁ፣ ጠብቁ በማለት ነው። ጆ ባይደን በዳቮስ ስዊዘርላንድ ባደረጉት የመጨረሻው ንግግራቸው ያሳሰቡት ሩሲያ ዓለም አቀፍ ሊበራል ስርዓትን በማናጋት ልዕለ ሀያላን ሀገሮችን በሌሎች ሀገሮች ላይ የቁጥጥር ተጽዕኖ ወደሚያሰፍኑበት ዓለም ለመመለስ እየሰራች ነው ሲሉም ሩሲያን ከሰዋል። ሩሲያ ዲሞክራሲያዊ ስርዓቶችን የዲሞክራሲያዊ ስርዓቶች ላይ የተጠነጣጠረ አልፎም በዩክራይን እንዳደረገችው በጎረቤት ሀገሮቿ ላይ ወረራ ማካሄድንና የኤነርጂ ወይም የኃይል አቅርቦትም በሌሎች ሀገሮች ላይ እንደ መሳሪያ ትጠቀማለች ሲሉም ነቅፈዋል። ሩሲያ በዩናይትድ ስቴትስ የምርጫ ሂደት ላይ ጣልቃ ገብታለች የሚለውን ክስ ታስተባብላለች። የተመራጩ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ አስተዳደር የሚወግነው ከሀገሩ የስለላ አገልግሎት ወይም ከሩሲያና ከዊኪሊክስ ጋር መሆኑን መወሰን ይኖርበታል ሲሉ አንድ የዋይት ሀውስ ቃል አቀባይ አሳስበዋል። ጆሽ ኤርነስት ይህን ያሉት የፕሬዝደንት ኦባማ አስተዳደር የተሳሳተ መረጃ በመንዛት ትራምፕን ለማሰናከል እየሞከረ ነው ሲሉ የሩሲያ ፕሬዝደንት ቭላዲሚር ፑቲን ያቀረቡትን ክስ መሰረት በማድረግ ነው። ፑቲን በትራምፕ ላይ ያልተረጋገጠ ክስ በማውጣቱ በሚገባ ያሸነፉትን ሰው ፕሬዝዳንትነት ህጋዊነትን ለማሳጣት መሞከር ነው ሲሉ ባለፈው ሳምንት ተናግረው ነበር። ትራምፕ ከሶስት ዓመታት በፊት ሞስኮ በሚገኘው ሆቴል ውስጥ የወሲብ ግንኙነት ፈጽመዋል የሚለውን ወሬ ፈጠራ ነው ሲሉ ፑቲን ተናግረዋል። ይህን ክስ ያቀረቡት ሰዎች ከሴትኛ አዳሪዎች የባሱ ናቸው። ትራምፕ በቁንጅናዋ ከዓለም የታወቀች ሴት እያለችላቸው ለምንድን ነው ሴትኛ አዳሪ የምታስፈልጋቸው ሲሉም ጠይቀዋል። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የሰዓቱን የዓለም ዜና ነው። በጋምቢያ አዲስ በታወጀው የሶስት ወራት የአስቸኳይ ጊዜ አዋጅ ስራ አስተዳደር ለሶስት ወራት እንዲራዘም በጋንቢያ አዲስ የታወጀው የሶስት ወራት የአስቸኳይ ጊዜ መሰረትም የፕሬዚዳንት ያህያ ጃሜ አስተዳደር በተመሳሳይ እንዲራዘም ብሔራዊ ምክር ቤቱ ወስኗል። ካትሪና ሆጄ ከባንጁል የዘገበችውን ትዝታ በላቸው ታቀርበዋለች። ባንጉዊ መሀል ከተማ በከባዱ በታጠቁ ፖሊሶች በመጥለቅለቁ ዛሬ ለገበያ ማንም ዝር ሳይል ውሏል። በአንጻሩ ህዝብ ከዋና ከተማዋ ወደ ሴኔጋል የሚያቋርጥበት ወደብ ደግሞ ጥቅጥቅ ብሏል። የወደቡ ባለስልጣናት እንደሚሉት በሺዎች የሚቆጠሩ ሰዎች ትላንት ሀገሪቱን ለቀው ወጥተዋል። ዛሬም ቢሆን ሻንጣዎቻቸውን ያነገቡ ሴቶችና ልጆች እንዲሁ እየነጎዱ ነው። ህዝብ ላይ ፍርሃትና ግራ መጋባትን ያስከተለው ነገ ጥር 11 ተመራጩ ፕሬዝደንት አዳማ ባሮ ቃለ መሐላ እንደሚፈጽሙ የታቀደ ሆኖ ሳለ የጃማ ስልጣኑ ላይ ሙጭጭ ማለት ነው። በአናጺነት የሚተዳደር ጋምቢያዊ የብዙዎችን ስሜት ይገልጻል። የሀያ ጃሜ ስህተት እየሰራ ነው። ላለፉት 22 ዓመታት አገሪቱን ገዝቷል። ለሌሎች ተራውን መስጠት አለበት። የሆነ ሆኖ ጃመ የህዝቡን ጥሪ ጆሮ ዳባ ልበስ ብለዋል። ባዕዳን በአገሪቱ ጉዳይ ጣልቃ ገብተዋል በማለት እየተራገሙ ነው። የምርጫውንም ውጤት አልተቀበሉም። በሌላ በኩል ደግሞ የአገሪቱ ከፍተኛ ፍርድ ቤት የዳኛ እጥረት አለብኝ ሲል እስከ ፊታችን ግንቦት ወር ለችሎት እንደማይቀመጥ ገልጿል። የምዕራብ አፍሪቃ የኢኮኖሚ ማህበረሰብ ኤኮዋስ በበኩሉ ጃማ ነገ ከስልጣን መውረድ አለባቸው አለዚያ ወታደሮች ወደ አገሪቱ እልካለሁ ብሏል። ተመራጩ ፕሬዝደንት ባሮ ሰኔጋል ዋና ከተማ ዳካር ነው የሚገኙት። በትረ መንግስቱን የሚረከቡበት ስነ ስርዓት በጋምቢያ ምድር እንዲከናወን ይፈልጋሉ። ያም በታቀደለት ቀን መሰረት ነገ ሐሙስ እንዲሆን ባሮ በጽኑ አምነዋል። ይሁንና አሁን ባንጁል ውስጥ የሚታየው ተጨባጭ ሁኔታ ያን አያመላክትም። በሰሜን ናይጄሪያ ወታደራዊ ኃይል በስህተት ከመኖሪያቸው የተፈናቀሉ ሰዎች ሰፈርን በመምታቱ ቢያንስ ሰባ ሰዎች ሲገደሉ አንድ መቶ የሚሆኑት እንደቆሰሉ ዓለም አቀፍ የቀይ መስቀል ኮሚቴ ገልጿል። ጥቃቱ ትላንት የተፈጸመው ናይጄሪያንና ካሜሩንን በሚያዋስነው ድንበር አጠገብ በሚገኝ ራን በተባለው ሰፈር ላይ ነው። የናይጄሪያ ባለሥልጣኖች ቦኮ ሐራምን ኢላማ በማድረግ ይካሄድ በነበረው እንቅስቃሴ በስህተት የተፈጸመ የቦምብ ጥቃት ነው ብለውታል። የሀገሪቱ ፕሬዚደንት ቃል አቀባይ ፌሚ አዴሲማ ለአሜሪካ ድምፅ ሬዲዮ በተናገሩት መሰረት በአካባቢው የቦኮ ሓራም ተዋጊዎች እንቅስቃሴ ስለነበረ እነሱን ለመምታት በተደረገው ጥረት የተፈጸመ ስህተት ነው ብለዋል። ከሞቱት ሰዎች መካከል ስድስት ናይጀሪያውያን ሰራተኞቹ እንደሚገኙባቸው ቀይ መስቀል ኮሚቴ ጠቁመዋል። የሀገሪቱ ፕሬዚደንት መሐመዱ ቡሃሪ በትዊተራቸው በአውጡት መግለጫ ሰለባዎችን እንደሚረዱ አስገንዝበዋል። ሰሜን ማሊ ላይ በተቃጣይ አጥፍቶ ጠፊ የቦምብ ፍንዳታ ቁጥራቸው ሀምሳ የሚደርስ ሰዎች ሲገደሉ አንድ መቶ ያህል መቁሰላቸውን ባለስልጣናት ገለጡ። መኪና ውስጥ የተጠመደው ይህ ፈንጂ የፈነዳው የቀድሞ አማጽያንና የመንግስት ደጋፊ ተዋጊዎች በተጠለሉበት ሰፈራ አጠገብ መሆኑን የተመለከተው የማሊ የውጭ ጉዳይ ሚኒስትር አብዱላሂ ዲዮብ ይህ ወንጀለኛ አርሜንያዊና የፈሪዎች ጥቃት በሰላም ላይ የተሰነዘረ እንደሆነ ግልጽ ነው ሲሉ አውግዘዋል። ማኞች እንደሚሉት ፍንዳታው ከንጋቱ ሶስት ሰዓት ላይ የደረሰው ጋው በተባለችው ከተማ በሚገኝ ሰፈር ላይ በብዙ መቶዎች የሚቆጠሩ ወታደሮች በተሰባሰቡበት ወቅት ነው። መጠለያ ሰፈሩ የተመሰረተው አቻምና በፈረንሳይ የሚመራ ወታደራዊ ኃይል እስላማዊ አማጽያንን ከአካባቢው ማስወጣት ከጀመረ በኋላ ከመንግስትና ታማኝ ሚሊሻዎች ጋር በተደረገው የሰላም ስምምነት መሰረት ነው። የሰሜን ማሊ አሁንም ቋፍ ላይ እንደሆነች ታውቋል። እስላማዊ አማጽያን የሰላም ጥበቃ ኃይሎች ላይ ጥቃት ማድረሳቸውንና መንደሮችን መቆጣጠር መቀጠላቸውን የማሊ መንግስት በአገሪቱ ሰሜንና ማዕከላዊ አካባቢዎች ያሉትን ሲቪሎች መጠበቅ ያለመቻሉንም ያሳያል ሲል አንድ የሰብአዊ መብት ተሟጋች ቡድን ለሰብአዊ መብት የሚሟገት ቡድን በያዝነው ሳምንት ባወጣው ዘገባ ገልጧል። አድማጮች፣ በመጨረሻም ስፖርት በጋቦን አስተናጋጅነት ባለፈው ቅዳሜ የተጀመረው ሰላሳ አንደኛው የአፍሪካ እግር ኳስ ዋንጫ ውድድር ዛሬም ቀጥሏል። አስራ ስድስቱ ብሔራዊ ቡድኖች የየምድቦቻቸውን የመጀመሪያ ዙር አጠናቀው ሁለተኛውን ጀምረዋል። በዚሁም መሰረት የኤ ምድቦቹ አስተናጋጇ ጋቦንና ና ቡርኪና ፋሶ ተጫውተዋል። አሁን ቅርብ ጊዜ ባበቃው ጨዋታቸው እኩል አንድ ለአንድ ነው የተለያዩት። ከ45 ደቂቃ በኋላ ሌሎች ተጋጣሚዎች የካሜሩንና ጊኒቢሳው ይሆናሉ። ውጤቱን የምናገኘው ከአየር ላይ ከወረድን በኋላ ስለሚሆን በነገው የሚሽጡ ዝግጅታችን ነው የምናሰማው። አድማጮች፣ ትናንት በገባነው ቃል መሰረት ግን ዛሬ የምድቦቹን እናስተዋውቃለን። በመጽሄቱ ትንታኔ ክፍለ ጊዜ የሚቀርባሉ ተጠባበቁ። ለዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፉን ስርጭታችንን ነው። የምሽቱ አስተናጋጆች አሉላ ከበደና አዳነች ፍስሐየንን በአለም ዜናዎች የጀመረው መደበኛው ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል አሁን ቀዳሚውን የዕለቱን አብይ ርዕስ እናሰማለን። ኢህአዴግ ከሌሎች 21 የተቃዋሚ ፓርቲዎች ጋር ድርድር ለማካሄድ በሚረዱ አሰራሮች ላይ ለመወሰን የሚያስችል ስምምነት ደረሰ ይላል ከአዲስ አበባ የደረሰን ቀዳሚው የእለቱ አቢይ ርዕስ ገዢው ፓርቲ ኢህአዴግ የሥነ ምግባር ደንቡን ካልፈረሙ ተቃዋሚ ፓርቲዎች ጋር ለመደራደር ሲወስን ከአመታት ወዲህ ይህ የመጀመሪያ መሆኑም ተገልጠዋል። ለቅድመ ድርድር ውይይቱ የተሳተፉ የአንዳንድ ተቃዋሚ ፓርቲዎች አመራር አባላት ድርድሩ ዛሬ በተጀመረበት አቅጣጫ የሚሆን ከሆነም ልዩ ይሆናል ብለዋል። መለስካቸው አመሃ እነሆ ዝርዝሩ ይዟል። ከጥቂት ቀናት በፊት የገዢው ፓርቲ ኢህአዴግ ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ በኢትዮጵያ ውስጥ በሀገር አቀፍ ደረጃ ተደራጅተው በህጋዊ መንገድ ከሚንቀሳቀሱ ተቃዋሚ ፓርቲዎች ጋር ፓርቲያቸው ለመደራደር ዝግጁ እንደሆነ ለሀገር ውስጥ መገናኛ ብዙሀን ይፋ አድርገዋል። በዚሁ መሠረት ዛሬ ኢህአዴግን ጨምሮ 22 በሀገር አቀፍ ደረጃ የተደራጁ ናቸው የተባሉ ፓርቲዎች በተወካዮች ምክር ቤት የመንግሥት ተጠሪ መሰብሰቢያ አዳራሽ ተሰብስበው ወደፊት ይደረጋል የተባለው ድርድር እንዴት ባለ ዘዴ ወይንም አሰራር መሄድ አለበት የሚለውን ለመወሰን ከሚያስችል ስምምነት መድረሳቸው ታውቋል። በውይይቱ ከተሳተፉ ፓርቲዎች ቪኦኤ ጥቂቶቹን አናግረዋል። የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ሊቀመንበር ዶክተር ጫኔ ከበደ ተሰብሳቢ ፓርቲዎቹ የተስማሙባቸው አራት ነጥቦችን አብራርተውልኛል። የመድረኩ አመራር ወደፊት ምን ይሁን፣ ማን ይምራው፣ እንዴት መመራት አለበት በገለልተኛ አካል መመራት አለበት፣ በገለልተኛ ተቋም መመራት አለበት ወይስ ከዚሁ ከፓርቲዎች የተወጣጣ አካል የሚመራ ይሆናል የትኛው የተሻለ ይሆናል የሚለውን አንድ። ሁለተኛ ይህንን ስናደርግ ደግሞ ታዛቢዎች ከሀገር ውስጥም ውጭም ያሉ በዚህ በዲሞክራሲያዊ ስርዓት ሂደት ውስጥ ጠንካራ አስተሳሰብ የሚያራምዱ አካሎች ካሉ እነሱ የሚጨመሩበትን ከዛ በተለየ የድርድር ሂደቱን በሚመራበት አሰራር ስርዓት ላይ ምን መደረግ አለበት? የአሰራር ስርዓቱ የንግግርም ሊሆን ይችላል፣ የአመራርም ሊሆን ይችላል፣ የአዘጋገብም እና ለሚዲያ ተደራሽ የሚደረግበትም ሁኔታ ሊሆን ይችላል። ከዛ መጨረሻ ላይ በየጊዜው በየድርድሩ ወቅት መጨረሻ ላይ በሚደረስበት የጋራ መግባባት ጋዜጣዊ መግለጫ ይሰጣል ብዙ ጊዜ። ስለዚህ ይህን ጋዜጣዊ መግለጫ የሚሰጠው አካል ምን ይሁን? የዛም ራሱ የአሰራር ስርዓት መዘርጋት ስላለበት በእነዚህ ጉዳዮች ላይ ፓርቲዎች የራሳቸውን ከ1997 ሀገር አቀፍ ምርጫ ጥቂት ዓመታት በኋላ በተቋቋመው የፖለቲካ ፓርቲዎች የጋራ ምክር ቤት አባል ካልሆኑ ወይንም በሁለት ሺህ ምርጫ ላይ የተሰናዳውን የፓርቲዎች የምርጫ ስነ ምግባር ደንብን አንፈርምም ካሉ ተቃዋሚ ፓርቲዎች ጋር ኢህአዲግ ለድርድር ለመቀመጥ ፈቃደኝነቱን ሲያሳይ ይሄ የመጀመሪያው መሆኑ በተለያዩ መገናኛ ብዙኃን እየተዘገበ ነው። ከዚሁ ጋር የተያዘ ሳይሆን አይቀርም በዛሬው ስብሰባ ላይ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ፣ የመላው ኢትዮጵያ አንድነት ድርጅት መኢአድና ሰማያዊ ፓርቲ በሁለት በሁለት አመራር አባሎቻቸው ተወክለዋል። መኢአድን ወክለው በዚህ ስብሰባ ላይ የተገኙት ምክትል ሊቀመንበሩ አቶ ሙልጌታ አበበ ስብሰባውን አስመልክተው ከዚህ በፊት ካዩት የተለየ ነው ብለዋል። እንደ ጅማሬው ወይም እንደ መጀመሪያው ዛሬ እንደ ጀመር ነው ክፍት የሚሆን ከሆነ በአይነቱ ከዚህ በፊት ከነበሩ ድርድሮች ትንሽ ለየት ሊል ይችላል። ምክንያቱም ከዚህ በፊት የነበሩ ድርድሮች እኛ ነበርንባቸው ና ስንደራደር ፓርቲዎች በተራ ይሰበስቡ ነበር። ኢህአዴግ አንድ ጊዜ ይሰበስባል፣ መኢአድ ከዛ ሲከተል፣ ኢዴፓ ሲከተል፣ ቅንጅት እንዲህ እያለ በተራ የሚሰራበት ሂደት ነበር የነበረው። ድርድሩ ላይ ማለት ነው። አሁን ግን ሁሉም ፓርቲዎች ኃላፊነት ለሚሰማው ለሕሊናው ለአደረ አካል ገለልተኛ ለሆነ አካል እንሰጣለን ኃላፊነቱን ጥያቄ ኃላፊነታችንን እናቀርባለን። አጀንዳችንን አብረን ተግባብተን እንቀርጻለን። በአጀንዳው መሰረት ቅደም ተከተል እያየን እንሄዳለን። በአንዱ አጀንዳ ውሳኔ ሲሰጥ ያ ውሳኔ የተሰጠበት አጀንዳ ተግባራዊ ሳይሆን ወደ ሌላው አጀንዳ እንገባለን የሚል እምነት የለኝም። እነዚህ እነዚህ ነገሮችና ሜዳው ለገለልተኛና ታማኝ ለሆነ አካል ክፍት መሆኑ ድርድሩን ልዩ ያደርገዋል። ሌላውን የስብሰባ ተሳታፊ የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋን በድርድሩ አካሄድ ላይ እና አሰራር ላይ ስምምነት ቢደረስ በድርድሩ ላይ ከአጀንዳዎቹ ሁሉ ቀዳሚ አጀንዳ መሆን አለበት ብሎ ፓርቲያቸው የሚያቀርበው ምንድን ነው? ብያቸው ነበረ። ሌሎች ፓርቲዎች ወይም ከሌላው ፓርቲ በተለይ አባሉ አመራሩ ደጋፊው ሁሉ ታስሮበት ያለ ፓርቲ ነው። እንደ ፓርቲ አባሎቹ፣ አመራሮቹ፣ ደጋፊዎቹ እንዲፈቱለት፣ ያለ አግባብ የታሰሩ ሁሉ ዜጎች እንዲፈቱ፣ በዚህ በአስቸኳይ ጊዜ አዋጅ የተጠረነፈው ሀገር እንዲፈታ፣ በጠቅላላ የመጀመሪያ ጥያቄው ነው የፓርቲው። ከዛ በኋላ አፋኝ ሕጎች ኢሚድትሊ እንዲሰረዙ ይጠይቃል። ከዛ ቀጥሎ ደግሞ የተቋማት ድክመት አለ፣ ተግባር የምናየው የተቋማት ድክመት አለ። እንደዚህ እያልን ደረጃ በደረጃ ሁኔታዎችን እናቀርባለን። ገዢው ፓርቲም ሆነ መንግስት ከተቃዋሚ ፓርቲዎች ጋር ድርድር እንደሚያደርግ ፍንጭ መስጠት ከጀመረ ወራት ተቆጥረዋል። የሀገሪቱ ፕሬዚዳንት ዶክተር ሙላቱ ተሾመ ፓርላማው ስራውን በጀመረበት እለት ለሁለቱ ምክር ቤቶች የጋራ ስብሰባ ባደረጉት የፖሊሲ ንግግር ወቅታዊውን የሀገሪቱን ፖለቲካዊ ችግሮች ለመፍታት ከተቃዋሚ ፓርቲዎች ጋር ውይይት ማድረግ አስፈላጊ እንደሆነ መጠቆማቸው አይዘነጋም። ጠቅላይ ሚኒስትር ኃይለማርያም ማርያም ደሳለኝ ከጥቂት ሳምንታት በፊትም ለውጭ ሀገር ጋዜጠኞች መግለጫ ሲሰጡ ይህንን ድርድር ለማካሄድ በመንግሥት በኩል ዝግጅቶች እየተካሄዱ መሆናቸውን እንደገለጹ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የደቡብ ሱዳን የሙርሴ ጎሳ አባላት በተከታታይ ባካሄዷቸው የድንበር ተሻጋሪ ጥቃቶች በሰው ሕይወት ላይ ጉዳት ካደረሱ በኋላ ተጨማሪ ሕጻናትን አፍነው መውሰዳቸውን የጋምቤላ ክልል መስተዳደር አስታወቀ። የክልሉ መንግስት የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ ኦኬሌ ኡማንዴንግ ከመስከረም ወር ጀምሮ በደረሱ ጥቃቶች 16 ሰዎች ሲገደሉ 12 ሕጻናት ታግተው ተወስደዋል። ጥቃቱ እስከ ትላንት ማታ መቀጠሉን የገለጹት ኃላፊ ከዚህ ቀደም ተወስደው ከነበሩት 200 ህጻናት 57ቱ እስካሁን አልተመለሱም ብለዋል። በዩናይትድ ስቴትስ የሚኖሩ የጋምቤላ ክልል ተወላጆችና የሰብአዊ መብት ተሟጋች ይህ ችግር በተደጋጋሚ እየተፈጠረ ያለው መንግስት ለዜጎቹ ጥበቃ ስለማያደርግ ነው ይላሉ። ጽዮን ግርማ ዝርዝሩን ይዛለች። የደቡብ ሱዳን የሙርሌ ጎሳ አባላት በ2008 ከጋምቤላ ክልል ከአኟዋክና ኑዌር ዞኖች ውስጥ ወስደው ካልተመለሱት 57 ኢትዮጵያውያን ህጻናት በተጨማሪ አስራ ሁለት ህጻናት ከመስከረም ወር ጀምሮ በድጋሚ መወሰዳቸውንና ከ16 በላይ ወላጆች መገደላቸውን የክልሉ የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ኦኬሎ ኡማን ለአሜሪካ ድምጽ ተናግረዋል። አቶ ኬሎ እንደሚሉት ከደቡብ ሱዳን ጋር ድንበር የሚዋሰነው የጋምቤላ ክልል በአኟክና በኖዌር ዞን ላይ በየአመቱ በደቡብ ሱዳን የሙሩሌ ጎሳዎች ጥቃት እንደሚፈጸምና በተለይ በደቡብ ሱዳን አቅራቢያ በሚገኘው በአኝዋክ ዞን ኳክ ወረዳ እኙዱና ጃሌ በሚባሉ ብሔረሰቦች ላይ በቅርቡ ጥቃት መፈጸሙን ነው። ጥቃቱም እስከ ትላንት ድረስ መቀጠሉን ይገልጻሉ። ማምሻውን የክልሉን የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ኦኬሎን አነጋግሬያቸዋለሁ። በኛ አቆጣጠር በኢትዮጵያ አቆጣጠር ከመስከረም ወር ጀምሮ እስካሁን ድረስ በእነዚህ ወራት ላይ በየጊዜው እየተፈጸመ ይገኛል። በአሁኑ ከብቱ የተወሰደ ሌላው ሕፃናትም መፈኖ የተወሰደ ሁኔታ ነበረ። ሰውም የገደለ ያለ ነው። እንደውም ትላንትና አንድ ህፃን አንድ ሲመግል ሲመግለ ተገሎ ልጃቸው የተወሰደበት ሁኔታ አለ። ይሄ ቁጥሩ አንዱ ሳይሆን የትላንትና ክስተም ነው። ተናገር ከመስከረም ወር ጀምሮ እስካአሁን ድረስ ምን ያህል ህፃናት ተወሰዱ? ምን ያህል ሰዎች ተገደሉ? ቁጥሩ ፊክስድ ባላረገ እንኳን አሁንም በነ መንግል ላይ ወኝ ያለው ስለሆነ ይህን ያህል ነው ብሎ መቀመጥ አይቻልም። የተወሰደ ህጻናት እስካሁን ድረስ ከአስራ ሁለት የሞቱ ሰዎች አስራ ስድስት አካባቢ አስራ አምስት ይደርሳል። አሁን መንገድ ወኘ የሄድኩት ስለሆነ ነው። ድንበር የለም ድንበሩ ጥበቃ አይደረግለትም። እንደ ሀገር ድንበር ጥበቃ እየተደረገ ነው ያለ ሙርሌዎች ግን በልማዳቸው አንደኛ ወታደር እንደ ወታደር ጥበቃ ይደረጋል። በየ ካምቦ በየ እንትና ነው ያለ ተከማተ ታቢያዎች ስለዚህ እነሱ እንቅስቃሴያቸው ሁለት ነው። በሁሉም ድንበሩ ላይ ግን ወታደር ተሸለፈው መጠበቅ ስለማይቻል ወታደር ባልክ ባሌለበት አካባቢ ሄደው ነው የሚወሰደል እንዲ በድንበር ጥበቃ በሚገባ ወታደሮችን ከዳር እስከዳር ጥበቃ ያደረጉ ናቸው። ነገር ግን እነሱ አምስት ሁለት እንቅስቃሴ ስለሚያደርጉ ጥቃት የተደረገላቸው እርምጃ የተወሰደ ያባቸው እያለ እየተመረ አይደለም ማመራራ ሰው እየተወሰደ ሳናት መለሶ ወደ መቶ አንድ ሳናት የተመለሱበት ሁኔታ አለ። በድርድር ከአካባቢ ወደ ሌላ ቦታ እንዲኖሩ ማድረግ አይቻልም ነበረ። እንደዚህ አይነት ጥቃት እንዳይደርስባቸው መንግስት እንደ መንግስት ምን አይነት ጥበቃ ነው የሚያደርገው አሁን ላሉት ለዜጎቹ? መንግስት እንደ መንግስት በየደንበር ስጋት ቀጠናዎቹ ላይ ወታደሮቹ አለ። ሌላ ህብረተሰቡ ከቦታ ቦታ ማዘዋወር ማውሰዱም ማውሰድ አይቻልም። ምክንያቱም ሲኖሩ ቆይተዋል። ተወልዶ ያደጉ ሲኖሩበት የነበረ አካባቢ ነው። ስለዚህ ያ በተቃ ምክንያት ህዝቦቹ አደጋ እንዳይደርስባቸው መንግስት ያደረገው ያለው መከላከል ነው እንጂ ከቦታ ተነሳው አካባቢ መለከኩም አይሆንም። አማራቹ እንደዚህ አይደለም። ትልቁ እንደ ሀገር ና እንደ መንግስት የተደረገ ያለው እነዚህ ልጆች አፍኖ የመውሰድ ነው። ሰው የገደሉ መንግስት የራጃቸው የሳለ መንግስት ስላላቸው እንደ ሀገር ዋና እንደ ኢትዮጵያ ሰላም ወዳድ ሀገር እንደመሆኑ መተን ከሱዳን ከድቡብ ሱዳን ጋራ የጋራ መግባባት በማፍጠር እነዚህ ሰዎች እንዲዚህ አይነት ከድርጅት ድርጅታችን እንዲቆጠቡ የማድረግ ስራ የተሰራ ነው አምና የተሰራ ይነ ህጻናት እንዲመለሱ ያደርጋል አሁን እየተደረገ ያለው ይሄ ነው ግን አሁን እንደነገሩኝ ከሆነ አቶ ኦኬሎ እነዚህ ከመስከረም ጀምሮ ህጻናት እየተወሰዱ ነው እየተገደሉ ነው እስከ ትላንትና ድረስ ታዲያ ምንድን ነው ምንድን ነው ጥበቃ የሚደረገው እንደዚሁ እየተገደሉ እየተወሰዱ ይቀጥላል ማለት ነው እንደዚያ ይቀጥላል ማለት ሳይሆን አሁን እየተደረገ ያለው ሲገደሉ ያለምንም የተደረገ አይደለም ማለት ሳይሆን እንደ አገር እንደ ክልል ክልሉ መንግስት በራሱ አይን ጥበቃ የተደረገ ነው። ጥበቃ የተደረገ ሰፊ ቦታ አለ። ሌላ ያልገቡበት ቦታ እነዚህ በአከርቢያ በጣም ወደ ደቡብ ሱዳን ጠኪቶ የሚገኙ መንደሮች ናቸው። ፍቃድ የተፈሰመበት ያለ አቶ ኬሎ እንደሚሉት ሀምሳ ሰባቱ ህጻናት የት እንዳሉ አይታወቅም። አሁን ደግሞ ከአስራ ሁለት በላይ ህጻናት ተወስደዋል። በዩናይትድ ስቴትስ ነዋሪ እንደሆኑና የጋምቤላ ክልል ተወላጅ እንደሆኑ የገለጹት አቶ እጁሉ ሌሮ በአኙዋክም ሆነ በኑዌር ጎሳ አዎች ላይ ጥቃቱ በተደጋጋሚ የሚፈጸመው መንግስት ለዜጎቹ በቂ ጥበቃ ስለማያደርግ ዜጎቹም ራሳቸውን የሚከላከሉበት መሳሪያ ስለሌላቸው ነው ይላሉ። አንዱ ትልቁ ችግሩ ምንድን ነው? አኟኮቹ እዛ ቦርደር አካባቢ የሚኖሩት አኟኮች፣ አንድ ራሳቸውን የሚከላከሉበት ምንም ነገር የላቸውም። ሙርሌዎችም ይህንን ስለሚያውቁ ነው፣ አኟክ ምንም ነገር ስለሌለው መጥቶ ኤኒ ታይም የፈለጉትን ማለት ስለሚችሉ ነው። መሳሪያ የለም። በዛ ላይ ደግሞ የኢትዮጵያ ወታደር እዛ ድረስ ሄደው አይጠብቁም። በየጊዜ የሞቱ የሚወስዱት ስለሚያውቁት ነው። ጋምቤላዎች ምንም አኙዋክም ሆነ ኑዋር፣ እንደውም አንዳንድ ኑዋሮች ያሉት ኢትዮጵያ ኑዋሮች ምንም ነገር የላቸውም፣ ግን የደቡብ ሱዳን ኑዋሮች መሳሪያ ይዘው ነው የሚዞሩት። ኤኒ ታይም አላቸው እነሱ። የሀገሩ ሰው ግን ምንም መሳሪያ የለውም፣ ራሱ የሚቀላቀልበት ነገር የለውም። ለዚህም ነው ምቡር ላይ በየጊዜ ኤኒ ታይም መጥቶ ኤኒ ታይም ከብትም፣ ህጻናት ህጻናት ነው የሚወስዱት። ብዙም ጊዜ ትልልቆቹን ገሎ ህጻናቶችን ነው የሚወስዱት የቆየ ነገር ነው። ዛሬ የተጀመረ አይደለም። መንግስት ፈል የሚኖረው ብዙ እርምጃ መውሰድ ይችላል። የጋራ እንቅስቃሴ ለአዲስ ቷ ኢትዮጵያ የማህበረሰብ ተቋም መሪ አቶ ባንግ ሜቶ ተመሳሳይ ሀሳብ አላቸው። መንግስት ለዜጎቹ የሚያደርገው ጥበቃ ግዴታ መሆን ይገባ ነበር የሚል ይኸው። የመንግስት ደካማ ነው። የክልሉ መንግስት ና የኦልሞስ የፌዴራል መንግስት ነው። ለምን ብባል አዎ፣ ይኸው መቀላከያ ሲኖር ሰዎች ይው አገሩ ለመጠበቅ ነው እንጂ ሌላ ብያዊ ስፔሻሊ የሌላ ሀገር ዜጋ እንደዚህ መምታቱ ራሱ ይገርመኛል እና የነኚ ሙርሌዎቹ እንዴት ነው የው መከላከያ ድንበር ጽፊ ደንበር ነው አለው በቃ እና የነኚ ሰዎች የሚጠበቁን የማ ነው መከላከያ ነው መከላከያ ስራው ሰርቷል ወይ ምንም ጥያቄ የለም። አልተሰራም። ብስሩ ኑ ይሄ ነገር አይቃየድም። አይ በዚህ ድንበር አካባቢ ያለው ግጭት ረጅም እድሜ ያስቆጠረ፣ በተለይ ደግሞ ጥቃቶች መፈጸም የጀመሩት ካለፉት ሀያ አምስት አመታት ጀምሮ እንደሆነ የሚናገሩት አቶ እጁሉ በበኩላቸው ካለፉት አራት አመታት ወዲህ ግን ህጻናት መውሰድ፣ ወላጆቻቸው መግደልና ከብቶቻቸውን መዝረፍ እየተለመደ መጥቷል ይላሉ። ጽዮን ግርማን ለዘገባው እናመሰግናለን። አድማጮች፣ ተከታዩ የመጽሔት ትንታኔ ርዕስ ደግሞ ወደ ጎረቤት ሶማሊያ ጉዳይ ይወስድናል። ሶማሊያ ውስጥ ይከሰታል ተብሎ የተዘጋውን የብረታ ረሃብ ለማስወገድ ወደ አንድ ቢሊዮን የዩናይትድ ስቴትስ ዶላር በዛሬው የባንክ ምንዛሪም 22 ቢሊዮን 590 ሚሊዮን የኢትዮጵያ ብር እንደሚያስፈልግ የተባበሩት መንግስታት ድርጅት አስታወቀ። ይሁን እንጂ ሶማሊያ አዲስ መንግስት እያዋቀረች በመሆኑ የእርዳታ አቅርቦቱ ለሙስናና ለመንግስት ጣልቃ ገብነት ሊጋለጥ ይችላል የሚል ስጋት ተፈጥሯል። ከሞቃዲሾ ጄሰን ፓትኪንስ ያጠናቀረውን ዘገባ ዝርዝር ሰለሞን አባተ ይዘው አቅርበዋል። በዚህ አመት የተከሰተው ድርቅ ሶማሊያን እጅግ ወደ በረታ ረሃብ መልሶ ሊከታት እንደሚችል የተባበሩት መንግስታት ድርጅት ጥናት ትናንት አስታውቋል። በመሆኑም ለያዝነው 2017 ዓ ም በአውሮፓ የዘመን አቆጣጠር ለሶማሊያ አፋጣኝ እርዳታ ለማድረስ 864 ሚሊዮን ዶላር እንደሚያስፈልግም ድርጅቱ አሳስቧል። የዛሬ 6 ዓመት በ2011 ዓ ም ተከስቶ የነበረው ረሃብ በሀገሪቱ ውስጥ ከተስፋፋው ሁከትና ግጭቶች ጋር ተዳብሎ 250 ሺህ የሚሆን ሰው በረሃብ ማርገፉንም የተባበሩት መንግስታት ድርጅት አስታውሷል። ለያኔው ቸነፈር ማስወገጃ ተጠይቆ የነበረው እርዳታ የደረሰው ዘግይቶ የነበረ ከመሆኑም በላይ የደረሰውም ቢሆን በታጠቁ ኃይሎች ሲዘረፍ እንደነበረና የሁከቱ ቡድን አልሻባብ ተቆጣጥሯቸው ከነበሩ አካባቢዎች መታገዱንም ድርጅቱ ገልጿል። ዘንድሮም ዝናብ በመቅረቱና በመንግስቱና በአልሻባብ ታጣቂዎች መካከልም ጦርነቱ በመቀጠሉ በብዙ የሶማሊያ አካባቢዎች ብዙ ሰው ሊራብ እንደሚችል የመንግስታቱ ድርጅት ተንቢዋል። እጅግ አጣዳፊ ለሆነ የምግብ እጥረት ይጋለጣሉ የተባሉ 320 ሺህ ሕፃናትን ጨምሮ ከህዝቡ 40 ከመቶ የሚሆነው ወይም አምስት ሚሊዮን ሶማሊያውያን እርዳታ እንደሚያስፈልጋቸው ድርጅቱ አስታውቋል። የምግብና የውሃ ዋጋ በእጅጉ እየናረ በመምጣቱ ብዙ ሰው ከሶማሊያ ድንበር እያቋረጠ ወደ ኢትዮጵያ መሰደድ መጀመሩን በሶማሊያ የመንግስታቱ ድርጅት የሰብአዊ አቅርቦቶች አስተባባሪ ፒተር ዴክለርቅ አመልክተዋል። አፋጣኝ እርምጃ ካልተወሰደ በስተቀር በ2011 ዓ.ም የነበረ ሁኔታ እንደሚመለስ ግልጽ ሆኗል። ሶማሊያ አዲሱን መንግስቷን እያዋቀረች ባለችበት ጊዜ ነው የአሁኑ የምግብ ቀውስ እያንዣበበ ያለው። ሰሞኑን ሥራ የጀመረው አዲሱ ፓርላማ በሚቀጥለው ሳምንት የሀገሪቱን ፕሬዚደንት ይሰይማል። በሶማሊያ የተባበሩት መንግስታት ድርጅት ተጠሪ ማይክል ኪቲንግ እንዳሉት የአዲሱ መንግስት ትልቁ መፈተኛ የሚሆነው ይህንን በብርቱ ያሰጋ ቸነፈር ማስወገድ ነው። የመጪው መንግሥት ሕጋዊነት በአንዳንድ መልኩ የሚወሰነው ይህንን ችግር ለመጋፈጥ በሚወስዳቸው እርምጃዎችና ችግሩንም ለማስወገድ በሚያደርገው የመረባረብ መጠን ይሆናል። የሶማሊያ ፓርላማ በተባበሩት መንግሥታት ድርጅት የቀረበውን የዚህን ዓመት የአስቸኳይ ጊዜ እርዳታ ዕቅድ ሙሉ በሙሉ እንደሚደግፈው አፈ ጉባኤው ኦስማን ጃዋሪ ገልጸዋል። መንግስቱ ብሔራዊ የድርቅ ኮሚቴ ማቋቋሙንና ፈጥኖም ፓርላማው እንደሚወያይበት አፈጉባኤው ገልጸዋል። የምንችለውን ሁሉ እናደርጋለን። በእኛ በኩል ማድረግ የሚገባን ሁሉ እናደርጋለን። በዚህ ጉዳይ የፖለቲካ ጨዋታ የምንጫወትበት ጊዜ አይደለም። ሕዝባችንን ለማዳን ማድረግ የምንችለውን ሁሉ ማድረግ አለብን። እንዲያም ሆኖ ግን ጥርጣሬዎች እየተሰሙ ነው። መንግስቱ ሙስናን አውግዞ መናገር ይጠበቅበታል ሲሉ በሶማሊያ የአውሮፓ ህብረት ተጠሪ ቬሮኒክ ሎሬንዞ አሳስበዋል። ከፖለቲካ አኳያ ብዙ ትኩረት ከምንሰጣቸው ጉዳዮች መካከል አንዱ የሙስና ጉዳይ ነው። እንደሚመስለኝ ሙስናም ሌላም አንዳችም እክል በእርዳታና በሚራብ መካከል እንደማይገቡ ማረጋገጥ የመንግስት ኃላፊነት ነው። የመንግስታቱ ድርጅት የሰብአዊ ጉዳዮች አስተባባሪ ዴክለርክ አስተጓጓይ ችግሮች ብለው ከዘረዘሯቸው መካከል የእርዳታውን መድረስ የሚያጓትት የመንግስትና የተቋማት አሰራር፣ ያልተለመዱ የመንገድና የማጓጓዣ መሰናክሎችን ማስቀመጥና እርዳታ በሚያጓጉዙ ተሽከርካሪዎች ላይ ቀረጥ መጣልን አንስተዋል። አብዛኛዎቹ የመንገድ ላይ መሰናክሎች የሚቀመጡት በአልሻባብ ሳይሆን በመሰረቱ በመንግስቱ ጦርና ተጠያቂነት በሌለባቸው ታጣቂ ቡድኖች ነው። ተወዲሁ አለቀ፣ ፊኒሽ፣ ተፈጸመ። መንገዶቹን ለማጥራትና መሰናክሎቹን ለማስወገድ መንግሥት ኃይል ሊጠቀም እንደሚችል የፓርላማው አፈ ጉባኤ ጃዋሪ ቃል ቢገቡም የሙስናን ጉዳይ ግን ሳያነሱ አልፈዋል። አስራ ስድስት ብሔራዊ ቲሞች እየተፋለሙ ያለበት የ2017ቱ የአፍሪካ እግር ኳስ ዋንጫ ውድድር በጋቦን አስተናጋጅነት ዛሬም ቀጥሏል። አሁን ቅርብ ጊዜ ባበቃው የጋቦንና ቡርኪና ፋሶ ግጥሚያ አንድ ለአንድ በሆነ ውጤት ተጠናቋል። ከ30 ደቂቃዎች በኋላ ካሜሩን ከጊኒ ቢሳው ይጋጠማሉ። ሰለሞን ክፍሌ በቀጣይ ዘገባው የኤ ምድቦችን ያስተዋውቃል። ከዜናው እንደሰማችሁት የጋቦንና ቡርኪና ፋሶ ጨዋታ አሁን ቅርብ ጊዜ ነው ያበቃው። በነገራችን ላይ የኤምድብ ጨዋታዎች በሙሉ የሚደረጉት በዋና ከተማዋ ሊብሬቪል በሚገኘው ስታድ ደ ላሚቲ ወይም በአሚቲ ስታዲየም ነው። በቅጽል ስም ፓንተርስ እየተባሉ የሚጠሩት የጋቦን ብሔራዊ ቡድን ተጫዋቾች በዋንጫ ውድድሮች ተሳትፈው ያስመዘገቡት ትልቁ ድል በ1996 እና በ2012 ዓ ም ሩብ ፍጻሜ መድረስ ነው። ከዚያ አልፈው አያውቁም። የሚጫወቱትና ያረፉት ግዙፍ ድጋፍ በሚያገኙበት በዋና ከተማዋ ሊብረቪል በመሆኑ በተጫወቱ ቁጥር ለማሸነፍ የተሻለ እድል ይኖራቸዋል ተብሎ ነው የሚገመተው። በመክፈቻ ዕለት ከጊኒ ቢሳዋ ጋር እኩል አንድ ለአንድ በመለያየታቸው ግን ግምቱ ገና ከጅምሩ ከሽፏል። በሌላ በኩል ደግሞ የቲሙ ጥንካሬ ያለው በአጥቂው መስመር እንጂ በተከላካይ ጎን ባዶ ነው። የስፓኛ አሰልጣኝ ካማቾ ሪያል ማድሪድን ሁለት ያሰልጥነዋል። ስፔንን በ2002 የዓለም ዋንጫ ለሩብ ፍጻሜ አድርሰዋል። የጋቦን ቁልፍ ተጫዋች ለጀርመኑ ቦርሺያ ዶርትሙንድ በአጥቂ መስመር ተሰላፊው ፔር ኤሜሪክ ኦባሜያንግ ነው። ኦባሜያንግ በ2015/16 የቡንደስሊጋው ኮከብ ተጫዋች ተብሎ የመጀመሪያው አፍሪካዊ ተሸላሚ ሆኗል። የ27 ዓመት ጎልማሳ ነው። ቡርኪና ፋሶዎች ስታሊየን በሚል የቅጽል ስም ይታወቃሉ። በ2013 ዓ ም ለዋንጫ ፍጻሜ ደርሰው በሁለተኝነት አብቅተዋል። ቡርኪና ካለፉት 12 ቶርናሜንቶች በአስሩ ተሳትፋለች። በ1998 ውድድሮቹን አስተናግዳለች። በ2013ቱ ደቡብ አፍሪካ ባስተናገደችው የዋንጫ ውድድር ስታሊየን ከሀገራቸው ውጭ አንዴም ያላሸነፉበት ሆኖ ተመዝግቧል። በመክፈቻው በኢትዮጵያ ላይ የተጎናጸፉት ድልም ከሀገራቸው ውጭ ለመጀመሪያ ጊዜ ያሸነፉበት ሆኗል በ2015 ኢኳቶሪያል ጊኒ ባስተናገደች ጊዜም ቡርኪና አንድም ጨዋታ ሳታሸንፍ ተመልሳለች ኮከብ ተጫዋቿ ቤርትራንድ ትራውሬ ተከላካይ መስመሩን ማርበድበድ የሚችል ጎበዝ አጥቂዋ ነው ቡርኪና ፋሶ ከሰላሳ አንዱ የአፍሪካ ዋንጫ በአስሩ ተሳትፋለች በስምንቱ ከግሩፕ ደረጃ ማለፍ ግን አልቻለችም ካሜሩን ዘ ኢንዶሚትብል ላየንስ በመባል ይታወቃሉ። አንበሶቹ አራት ጊዜ የአፍሪካን ዋንጫ አንስተዋል። በ1984፣ በ1988፣ በ2000 እና በ2002 ዓ.ም መሆኑ ነው። የቀድሞ ኮከብ ተጫዋቾቹ ከተለዩት ወዲህ ካሜሩን ቁልቁል ሲወርድ እንጂ ወደ ላይ ሲወጣ አልታየም። ለአፍሪካ ፉትቦል እንደ ወርቅ ይታይ የነበረው ካሜሩን ዛሬ አንበሳ ሲያረጅ ምን ይሆናል ነው የሚባለው አይነት ሆኗል። አሰልጣኟ የቤልጂጉ ሁጎ ብሩስ ገና ከቡድኑ ጋር ዓመት እንኳ አልሞላውም። ከዚህ ቀደም የግሪክን የቱርክና አልጄሪያን ቡድኖች አሰልጥኗል። ኮከብ አጥቂዋ ቤንጃሚን ሙካንጆ ለፈረንሳዩ ሎሪያን ክለብ ይጫወታል። በመጨረሻም ጊኒቢሳው ዘጅሩትስ በመባልም ይታወቃሉ። ጊኒቢሳው ከአፍሪካ በጣም የደህዩ ሀገሮች አንዷ ናት። የተባበሩት መንግሥታት ድርጅት ደረጃዋን በግርጌ ካሉት አስሩ አስቀምጧታል። ለጋቦን ዋንጫው ፍጻሜ ለማለፍ ዘመቻ ከመጀመሯ በፊት ጊኒቢሳው 32 ዓለም አቀፍ ውድድሮች አድርጋለች። ከእነዚህ ሁሉ በአራቱ ብቻ ነው ያሸነፈችው። አብዛኞቹ ተጫዋቾቿ ለፖርቱጋል ዝቅተኛ የሊግ ክለብ የሚጫወቱ ናቸው። አሰልጣኙ ባሲሮ ኮሌ ቲሙን በ2003 እና በ2010 መካከል ሲያሰለጥን ከቆየ በኋላ አሁን ተመልሶ መጥቷል። ቀድሞ ተጫዋች በነበረበት ወቅት በ14 ዓለም አቀፍ ግጥሚያዎች ላይ ስድስት ጎሎችን አግብቷል። እናም አዲሶቹን መስመር ለማስያዝ ጥሩ አማራጭ ሆኖ ቀርቧል። አድማጮች ነገ የቢ ምድቦቹን አስተዋውቃለሁ። ለዛሬ ሰላም ለናቆዩ። ሰለሞን ክፍሌን ቀደም ላለው የስፖርት ዝግጅቱ እናመሰግናለን። የአፍሪካ ዋንጫ ዝግጅትን የተመለከቱት በየቀኑ እንዲሁ ይቀርባሉ። አድማቾች ቀደም ብለን በመግቢያው እንደጠቆምነው ዛሬ ዕለቱ በኢትዮጵያ የጥምቀት ዋዜማ ነው። የክርስትና እምነት ተከታይ የሆኑ የኦርቶዶክስና የካቶሊክ አማንያን ዛሬ የከተራን በዓል አክብረው ውለዋል። የምሽቱ ምርጥ ዜማ ይሄ የምትሰሙት መዝሙርም ስለ በዓሉ የተመረጠ ነው። በዚሁ ቆይታ እናደርጋለን።

ስለ በዓሉ የተዜመ መዝሙር ነበር። አድማጮች የተከታተላችሁት። በዓሉን አስመልክቶ የተሰናዳ ዝግጅት ደግሞ ቆየት ብሎ ይቀርባል። ብዙም የሚቆይ አይደለም። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደ ና አዳነች ፍስሐ ነን። ሁለተኛውን አጋማሽ ስርጭታችንን በርዕሰ ወሬዎቹ ጀምረናል። አሁን ኢትዮጵያውያን በአሜሪካ አሁን ኢትዮጵያውያን በአሜሪካ ቀደም ሲል እንደገለጽ ነው፣ ዛሬ ጥር አስር ነው። ቀኑ ጥር አስር ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን፣ ቀደም ብለን እንደገለጽ ነው አሁንም በካቶሊክም የሥነ ሥርዓቱ አካል ነው። ታዲያ በኦርቶዶክስ ከተራ ተብሎ ይታወቃል። የጥምቀት ዋዜማ መሆኑ ነው። ኢትዮጵያውያን ጥምቀትን እንዴት ነው የሚያከብሩት? ከተራውንስ? አዲሱ አበበ በዛሬው ፕሮግራሙ ከዋዜማው ስነ ስርዓት ጀምሮ ያለውን ባጭሩ ይዳስሰዋል። አመሰግናለሁ አሉላ። ፕሮግራሙ ኢትዮጵያውያን በአሜሪካ በመሆኑ አሜሪካ ነዋሪ ኢትዮጵያውያን ጥምቀትን እንዴት ያከብራሉ ብንልም አሜሪካም ሆነ ከአሜሪካ ውጭ የሚገኙ የእምነቱ ተከታዮች ጥምቀትን በተመሳሳይ መልኩ ነው የሚያከብሩት። ለሁሉም ጥር 10 ከተራ ነው። ለሁሉም ነገ ጥር 11 ጥምቀት ነው። የከተራ ዕለት ዛሬ ማለት ነው፣ ታቦታቱ ከየባታቸው የወጡና ወደ ባሕር ይወርዳሉ። እርግጥ ዛሬ ዛሬ ብዙ ባሕር የለም። መሐሌቱና የተለያዩ የጸሎት ስርዓቶች ሌሊቱን ይደርሱና ታቦታቱ በነገው ቀን ወደየ መንበረ ክብራቸው ይመለሳሉ። ይሄ በመላ ኢትዮጵያ ነው። እዚህስ ወይም አውሮፓስ ከተራ ጥር 10 ዛሬ፣ ጥምቀት ነገ ጥር 11 መሆኑን ሁሉም ቢቀበሉም፣ ሁሉም አሜሪካ ወይም አውሮፓ ያሉ አብያተ ክርስቲያናት የሚገኙበት የየአገሩ ሁኔታ የቤተ ክርስቲያኒቱን ሕግ ለመጠበቅ አስችላቸውም እና ከተራ ወይም ምናምን ሳይሉ ጥምቀትን ለምሳሌ በመጪው ቅዳሜና እሑድ የሚያከብሩ አሉ። ባለፈው ቅዳሜና እሑድ ያከበሩም አሉ። ለምሳሌ ሎስ አንጀለስ፣ ካሊፎርኒያ እንዲያውም ከትልቅነቱና ከህዝብ ብዛት የተነሳ ጃን ሜዳ በአሜሪካ ተብሎ ይነገርለታል። በስደተኛው ሲኖድሮስ የሚገኙት መሆናቸው ነው። እዚህ ዲሲና አካባቢዋ የሚገኙ አብዛኛዎቹ አብያተ ክርስቲያናት ደግሞ ዛሬ ታቦታቱን አውጥተው በጸሎት ያመሹና ሌሊቱን በመሐሌት በቅዳሴ ነገ ወደ የመንበረ ክብራቸው ይመለሳሉ። ታቦቶቹ ልክ እንደ ኢትዮጵያው ማለት ነው። እነዚህ አብያተ ክርስቲያናት ልደትንም ሆነ ጥምቀትን ከየዕለቱ አያሳልፉም። በዕለቱ ነው የሚያከብሩት። ለምን? ዲሲና አካባቢዋ አንድም የየራሳቸው ቤተ ክርስቲያን አላቸው ወይም ደግሞ ምቹ ሁኔታ ስላለ ነው። እንግዲህ ጥምቀት በአሜሪካ ይህን ይመስላል። አሉላ፣ ለማንኛውም ባልደረቦቻችን ለመዘገብ ስለተሰማሩ ሙሉውን ስነስርዓት በፌስቡክ ላይቭ አት ቪኦኤ አምሃሪክ ተከታተሉ። ዝግጅቱን ደግሞ ከዌብሳይታችን ላይ ታገኛላችሁ። መልካም አዲሱ አድማጮችን ህልናል ታዲያ፣ አንድ ሁለት ጥያቄ ላንተ ዛሬ ከተራ ነው ብለናል እና ምን ማለት የሆነ ከተራ ማለት? እኔ አንድ እንግዳ ከአዲስ አበባ ጠይቅ ያለው የቤተክርስቲያን ሊቅ ናቸው። እንዲህ ይላሉ ባጭሩ መክበብ፣ ማጀብ፣ ማቆር ከተራ፣ የግዕዝ ቃል እኮ ነው። ከበበ፣ ዙሪያ ሰራ፣ ጥምጥም ሰራ እንደ ማቆር ነገር ያለ አይደለ? የታቦታቱንም የሰውንም ያጠቃላይ ያለ አይደለ? የከተራ ዕለት ስብስቡ ሰዎችንም ያሳትታል ውሀው ደግሞ እንትን ገንዳ ይሰራለትና አንዳንድ ቦታ ደስ ይላል ወንዝ ነው አንዳንድ ቦታ አብዛኛውን ጊዜ ግን ምንድ ነው ከተራ ይሄ ድንኳኑን መስራት እና ውሀውን ማዘጋጀት ነው ው መጋቤ ሀዲስ ሚስጥሩ ዘለቀ ነው የሚባሉት ከአዲስ አበባ ታዋቂ የቅኔ የሀዲስና የብሉይ መምህር ናቸው አሉላ መልካም አዲሱ ታቦታቱ ወደ ባህር የሚሄዱበትን ምክንያት ታዲያ ሳይነግረው አልቀሩም ላለሁ ልክ ነ ነግረውኛል እንዲያውም ለምን ከዜማ አንጀምርም me ወዳምት ንገባ ባህር አይታ ሸሸች፣ ወደ ኋላም ተመለሰች። ይሄ ምንድን ነው? ቀደም ሲል ክርስቶስ ከመጠመቁም በፊት አባቶቻችን የወርዳኖስን ቃል ኪዳኑን ታቦት ይዘው ተሻግረው ነበረ። ያን የቃል ኪዳን ታቦት ይዘው ሲሻገሩ ልክ ዋሃው የካህናቱ እግር ዮርዳኖስ ላይ ሲቆም ቀጥ ብሎ ቁሞ በደረቅ የተሻገሩ ይህንን በየዓመቱ ምን ጊዜ የሚያከብሩት ነበረ እስራኤል። ታቦቱ ለምን ወደ ከቤተ ክርስቲያን ተነስቶ ወደ ባህረ ጥምቀት ይወርዳል? ክርስቶስ ያው ከገሊላ ተነስቶ ወደ ዮርዳኖስ ወርዶ ስለተጠመቀ ያን ምሳሌ አድርገን ታቦቱ ይዘን ወደ ባህረ ጥምቀቱ እንወርዳለን። ያ የጥንት መርገምና በደል ባይኖርም በክርስቶስ ደም እና ስጋ መቆረስ ይጠፋልን። ሰዎች እንደ መሆናችን ደግሞ ወደ ዕለት የምንሰራው አጢአታችን ስላለ ወደ ጥምቀቱ ወርደን ያው የንስሐ ጥምቀት ተጠምቀን ያንን አጢአት ስላልቆ ቁምም ታላና ስምማጥያት እንዲህ የሚሰሩ ከቤተ መቅደስ ተነስቶ ወደ ባህሩ የሚወርድበት ምክንያቱ ይህ ነው። እነዚህን ባህርንን ያዝ የሙት እንዲያቆናት ላስተዋውቅ አሉላ የአስራ አራትና የአስራ ሁለት ዓመት ህጻናት ልጆች ናቸው። ብሩክ ውሽንፍር አርጋው፣ አማኑኤል ውሽንፍር አርጋው ነው ስማቸው የድምፃዊው የድምፃዊ የውሽንፍር ልጆች እንግዲህ እርሱ ነው ትልቁ ነገር። አየ አርቲስት ወይም ዘፋኝ፣ ልጆቹ ደግሞ ዲያቆናት። አንድ ቀን ከነ አባታቸው ቁጭ አድርገ እናዋያቸዋል። አንዱ በተለይ እዚህ ነው የተወለደው፣ ና አማርኛም የተማረው ግዕዝ ያነባል፣ ያዜማል፣ ጥሩ ዲያቆን ነው። ባህል ወጉን ጥሩ አድርጎ ይዘዋል። አዲሱ ታዲያ ሌላ አንድ የመጨረሻ ጥያቄ ልወርውር። ለምን ማደር አስፈለገ? ለምን የዕለቱ ዕለት ሄደውስ አልተመለሱም ወይም አይመለሱም? ማህደሩ ምንድን ነው የሚያስፈልገው? ከርቀቱ አንጻር ወንዝ ላይ ወርዶ ስለሚያድር እንደገና ደግሞ ክርስቶስ የተጠመቀ ከሌሊቷ አስር ሰዓት ነው እና ሥርዓቱን ያችን ለመጠበቅ እንወርዳለን። እዚያ ደርሶ እንደገና ደግሞ የመመለሱ ደግሞ አስቸጋሪ ነው። ትልቁ ነገር ደግሞ ምንድን ነው ያችን ሌሊቷ ከሌሊቷም ስላለች ሰዓቷንም ጭምር ለመጠበቅ ነው። ይሄ እንግዲህ ብቻ ወንድሙ ታላቅ ወንድሙ ሲያዜም ነው። መጋቢ ሐዲስን አመሰግናለሁ። መጋቢ ሐዲስ ሚስጥሩን በዲያቆን ብሩክ ምስባክ ነው የምሰናበተው። ለበዓሉ አክባሪዎች መልካም የጥምቀት በዓል እመኛለሁ። በበኩሌ አድማጮቻችን በሙሉ እንዲሁን እንመኛለን። አዲሱ የጥምቀቱን ዋዜማ በእርግጥም ጥምቀት ጥምቀት፣ ከተራ ከተራ እንዲሸት አድርገኸዋል። በዓሉን እንግዲህ የተለያዩ ክብረ በዓላትን በርቀትም ቢሆን ሲከበሩ መሰረታቸውን የምናስይዝበት ፕሮግራሞቻችን የምናቀርብበት መንገድ ነው። እናመሰግናለን። ወደ ተከታዩ ሳምንታዊ ቅንብር እንሻገራለን ዲሞክራሲ በተግባር በዩናይትድ ስቴትስ የጆርጂያው ተወካይ ጆን ሊውስ ከነገ በስቲያ አርፕ በሚካሄደው የቃለ መሐላ ስነስርዓት ላይ እንደማይገኙ ያላቸውን እቅድ ተከትሎ ተመራጭ ፕሬዚደንት ዶናልድ ትራምፕ በሲቪል መብቶች ታጋይ ላይ የትችት ናዳ ውርደዋል። ኮንግረስማን ሉዊስ ወሬ ብቻ እንጂ እርምጃ መውሰድ ወይም ውጤት ማስመዝገብ አይሆንላቸውም ሲሉም ትራምፕ ተችተዋል። ጆን ሉዊስ ወንጀል የበዛበትንና እየተፈረካከሰ ያለውን ወረዳቸውን ማስተካከል ሲገባቸው ስለ ምርጫው ውጤት በሐሴት ምሬት ያሰማሉ በማለትም ወርፈዋቸዋል። ውዝግቡ ከተፈጠረ ወዲህ በተመራጩ ፕሬዚደንት የቃለ መሐላ ስነ ስርዓት ላይ እንደማይገኙ የሚገልጹ የዩናይትድ ስቴትስ ተወካዮች ምክር ቤት አባላት ቁጥር ከአምሳ በላይ ደርሷል። ሰሎሞን ክፍሌ ዝርዝሩን ያቀርባል። ተመራጩ ፕሬዚደንት ዶናልድ ትራምፕ ኮንግረስማን ጆን ሉዊስን ማጥቃት የጀመሩት የሲቪል መብቶች ታጋዩ ትራምፕን በሕጋዊ ፕሬዚደንትነት አልቀበልም ካሉ በኋላ ነው። የማርቲን ሉተር ኪንግ ጁኒየር መታሰቢያ በዓል በዩናይትድ ስቴትስ በሚከበርበት ዋዜማ በተፈጠረው በዚህ አለመግባባት፣ ኮንግረስማን ጆን ሉዊስ ሩሲያ ትራምፕን በፕሬዚደንትነት ለማስመረጥ ያደረገችው ሙከራ ሰርቷል ብለው እንደሚያምኑ ተናግረዋል። ዶናልድ ትራምፕ ባለፈው ቅዳሜ ባስተላለፉት የትዊተር መልእክታቸው እኔን ከመተቸት ይልቅ ሕግ አርቃቂው ሉዊስ የወከሏቸውን ሰዎች በማገልገል ላይ ቢያተኩሩ ይበጃል ብለዋል። ኮንግረስማን ጆን ሉዊስ አርብ ተቀርጾ እሁድ በተሰራጨው የኤንቢሲ ሚት ዘ ፕሬስ ቃለ ምልልስ እኔ ከሰዎች ጋር አብሮ ለመስራት በመሞከር አምናለሁ። አሁን ግን ሁኔታው ከብዷል። ወደፊት ደግሞ ይብሱን አስቸጋሪ ይሆናል። እኔ በግሌ ይህ ተመራጭ ፕሬዚደንት፣ ሕጋዊ ፕሬዚደንት ነው ብዬ አላምንም ብለዋል። ጆን ሉዊስ አክለውም ሩሲያውያን ይህን ሰው ለማስመረጥ ተሳትፎ አድርገው የረዱ ይመስለኛል ሲሉም አብራርተዋል። የኮንግረስመን ቃል አቀባይ ሊንዳ ጆንስ ለትራምፕ የትዊተር ጥቃት ምላሽ ከመስጠት ተቆጥበዋል። እኛ እንደ ሀገር ግን የባዕድ መንግሥት በምርጫ ሂደታችን ጣልቃ ገብቶ ከሆነ ማወቅ አለብን ብለዋል። የቅዳሜ ጠዋቱ የትራምፕ ትዊተሮች ናንሲ ፔሎሲን ጨምሮ ከበርካታ ዲሞክራቶች ጠንካራ ምላሾችን አስከትሏል። የሩሲያን በዩናይትድ ስቴትስ ፕሬዝደንታዊ ምርጫ ጣልቃ መግባት አስመልክቶ የሀገሪቱ የደህንነት ጥበቃ መስሪያ ቤቶች በቅርቡ የደረሱት ድምዳሜ አለ። ያም ሩሲያ ውጤቱ ለትራምፕ ባደላ መልኩ እንዲሆን ለማድረግ ሞክራለች የሚል ነው። ራሳቸው ተመራጩ ፕሬዝደንት ዶናልድ ትራምፕም ቢሆኑ ሩሲያውያን በዲሞክራቲክ ፓርቲው የኮምፒውተር መረብ ላይ ጥቃት በማድረስ ኃላፊነት አለባት የሚለውን ድምዳሜ ተቀብለዋል። ሆኖም ትራምፕ በውጤቱ ላይ ያሳደረው አንዳችም ተጽዕኖ የለም በሚለው አቋማቸው ጸንተዋል። በድምፅ ቆጣሪ መሳሪያዎች ላይ ምንም አይነት ማጭበርበር አልተፈጸመም ሲሉም ትራምፕ አክለዋል። አንጋፋው የሲቪል መብቶች ታጋይ ጆን ሉዊስ በደቡብ ምስራቅ ጆርጂያ ስቴት የሚወክሉት ሰፊ ወረዳ አትላንታ ከተማንና አካባቢዋን ይጨምራል። በዚያ ግዛት ውስጥ የሚኖሩ አብዛኛው ህዝብ አፍሪካውያን አሜሪካውያን ሲሆን፣ ኢኮኖሚያዊ ዕድገቱም በዩናይትድ ስቴትስ ፈጣን ከሚባሉት አንዱ ነው እርግጥ በዚያ የወንጀል ተግባርና የድህነት መጠን በብሔራዊ ደረጃ በአማካይ ከፍተኛ ነው። ያም ሆኖ ግን አትላንታና አካባቢው እንደ ዝነኛው አትራፊ ድርጅት ኮካኮላና የዴልታ አየር መንገድ መቀመጫ ነው። ጆን ሉዊስ ከፖለቲካ አንጻር ከታየ ከከባድ ሚዛኖቹ ጋር ነው የሚሰለፉት። እንደ አውሮፓውያን ዘመን አቆጣጠር በ1963 ዓ ም ማርቲን ሉተር ኪንግ ጁኒየር ዝነኛውን አይ ሃቭ ኤድሪም ስፒች ህልም አለኝ የተባለውን ንግግር ያሰሙበትን ግዙፍ የዋሽንግተን ሰልፍ ካደራጁ የሲቪል መብት ታጋዮች አንዱ ናቸው። በወቅቱ ከ200 ሺህ በላይ ሕዝብ ያን የማርቲን ሉተር ኪንግ ጁኒየር ታሪካዊ ንግግር አዳምጧል። ያ ከሆነ ከሁለት ዓመታት በኋላ በ1965 መሆኑ ነው። በደቡባዊቷ ከተማ ሴልማ አላባማ በሰላማዊ የሲቪል መብቶች ሰልፍ ላይ ሲሳተፉ በፖሊሶች በደረሰባቸው ከባድ ድብደባ የራስ ቅላቸው ተሰብሮ ለጥቂት ከሞት ድነዋል። የክፍለ ግዛቱ ፖሊስ በተቃዋሚ ሰልፈኞች ላይ ያኔ የወሰደው ጨካኝ ድብደባ ዛሬ ድረስ የሚታወሰው ብላዲ ሳንዴ ወይም እልቂት የተካሄደበት እሁድ ተብሎ ነው። በሰላማዊ ተቃውሞ ሰልፎች ላይ ፖሊስ የወሰደውን አረመኔያዊ እርምጃ በቴሌቪዥን የተከታተሉ ብዙ ሚሊዮን አሜሪካውያን በሁኔታው ክፉኛ ደነገጡ። ኮንግሬሱም የመምረጥ ነጻነት ሕግ እንዲያጸድቅ አስተባበረና እነሆ ዛሬ አፍሪካውያን አሜሪካውያን በምርጫው መሳተፍ ቻሉ። የቀድሞ ሕጋዊ እንቅፋቶች ሁሉ ተነሱለት። ካሊፎርኒያው ኮንግረስማን ጃሬድ ሐፍማን በፌስቡክ መልእክታቸው በሞራል ግልጽነታቸው ገዝፈው በሚታዩት አንጋፋው የሲቪል መብቶች ታጋይ በመጠቃታቸው ልቤ ክፉኛ አዝኗል ብለዋል። ጆን ሉዊስ ብሔራዊ ሀብታችን ናቸው ሲሉም አወድሰዋቸዋል። ሕግ አርቃቂው ሐፍማን አክለውም ትራምፕ ቆዳቸው የሳሳና መከበር የማይፈልጉ ብሎም ማደግ የማይችሉ ናቸው ሲሉ በምሬት ተናግረዋል። እንደ ፕሬዚደንት ትራምፕ ይዘውልን የሚመጡት ከዚህ በፊት አይተን የማናውቀው ውርደት፣ ትርምስ፣ ውዝግብና ግጭት ይሆናል ሲሉም ተንበየዋል። ጆን ሉዊስ በትራምፕ ቃለ መሐላ ሥነ ሥርዓት ላይ ላለመገኘት የደረሱበት ውሳኔ ሌሎች የምክር ቤቱን አባላትም አነሳስቷል። የካሊፎርኒያዋ ባርበራ ሊ በትዊተር መልእክታቸው በዶናልድ ትራምፕ የቃለ መሐላ ሥነ ሥርዓት ላይ አልገኝም ብለዋል። ጆን ሉዊስን ሰደብክ ማለት አሜሪካን ሰደብክ ማለት ነው ያሉት ባርብራ ሊ ዶናልድ ትራምፕ እንኳን ሀገር ለመምራት የጆን ሉዊስን ጫማ ለማጽዳት እንኳ ብቁ አይደሉም ሲሉ ወርፈዋል። ከጆን ሉዊስ ጎን እቆማለሁ ሲሉም አስታውቀዋል። ሌላው የካሊፎርኒያ ኮንግረስማን ቴድ ሊዩ በበኩላቸው ለእኔ በቃለ መሐላ ሥነ ሥርዓቱ ላይ ላለመገኘት የምደርስበት የግል ውሳኔ ቀላል ነው። ከዶናልድ ትራምፕ ጋር ነው ወይስ ከጆን ሉዊስ ጎን የምቆመው? እኔ ከጆን ሉዊስ ጋር ቆማለሁ ብለዋል። እርሳቸውም በትዊተር እስካሁን ባለው ጊዜ በተመራጩ ፕሬዝደንት ዶናልድ ትራምፕ የቃለ መሐላ ሥነ ሥርዓት ላይ እንደማይገኙ ያስታወቁ የሕዝብ ተወካይ ዲሞክራቶች ቁጥር ከ50 በላይ መሆናቸው ተመዝግቧል። ሰሎሞንን ለቅንብሩ እናመሰግናለን። አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶች በዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ የአማርኛ ቋንቋ አገልግሎት የሚተላልፈውን ስርጭታችንን ነው። በዩናይትድ ስቴትስ የኢሚግሬሽን ጉዳዮች ዙሪያ የተቀናበረ ዝግጅት ነው የመጨረሻው። አሁን ዋይት ሀውስን ሊረከቡ እየተሰናዱ ያሉት ተመራጩ ፕሬዚዳንት ዶናልድ ትራምፕ የኦባማን አስተዳደር የስደተኞች ፖሊሲ ወይም የስደተኛ ጉዳይ ፖሊሲ እንደሚቀለብሱት ይጠበቃል። ዘ ፈርስት ዴይ ፕሮጀክት፣ የመጀመሪያው ቀን ፕሮጀክት የተባለው የተመራጩ ፕሬዚዳንት የሽግግር ቡድን ያዘጋጀው አንድ ሰነድ ለደህንነት በማያሰጋ ሁኔታ በደንብ ማጣራት ከማይቻልባቸው ሽብርተኞች የተወረሱ አካባቢዎች ስደተኛ እንዳይገባ ለማድረግ ሀሳብ ያላቸው መሆኑን ያሳያል ይላል። ይህ እቅዳቸው ታዲያ ጠንከር ያለ ውዝግብም ቀስቅሷል። ጄፍ ስኮርድ ያጠናቀረውን ዘገባ ዝርዝር ቆንጅታ ይዝ አቀርባለች። ባለፈው ታህሳስ ወር ጀርመን በርሊን ውስጥ በገና በዓል ገበያ ላይ በእቃ መጫኛ መኪና የደረሰውን ጥቃት ተከትሎ ጋዜጠኞች ተመራጩም ፕሬዚደንት ዶናልድ ትራምፕን ሙስሊም ስደተኞች እንዳይገቡ ለመከልከል ያላቸውን እቅድ እንደገና እንዲያስቡበት አድርጎ እንደሆነ ለመጠየቅ እድል ሰጥቷቸው ነበር። ከበፊትም ጀምሮ ያለኝን እቅድ ታውቁታላችሁ። ትክክል መሆኔ ተረጋግጧል። መቶ በመቶ ልክ ነኝ። የሚደርሰው ነገር ሁሉ በጣም የሚያሳፍር ነው። ታዲያ ተመራጩ ፕሬዝደንት የስደተኛ ፖሊሲያቸው ምን አይነት እንደሚሆን አሁንም በእርግጠኝነት አለየም። ኤክስፐርቶች እንደሚሉት ግን ትራምፕ በማናቸውም ጊዜ የስደተኛ ጉዳይ ፖሊሲውን ሊቀይሩት ይችላሉ። ላቪኒያ ሊሞን የዩናይትድ ስቴትስ የስደተኞችና በሌሎች መንገዶች መጥተው የሚኖሩ የውጭ ሀገር ሰዎች ጉዳይ ኮሚቴ ዋና ስራ አስኪያጅ ናቸው። ፕሬዚዳንት ትራምፕ ስደተኞችን ወደ ዩናይትድ ስቴትስ አምትቶ ማስፈርን በጠቅላላ እንደፈለጉ ማስቆም ይችላሉ። ቢፈልጉ የተወሰኑ ስደተኞች ወይንም ሁሉንም። ትራምፕ በምረጡኝ ዘመቻቸው ወቅት መጀመሪያ ላይ ካሊፎርኒያ፣ ሳን በርናርዲኖ ከተማ ከደረሰው ጥቃት በኋላ ሙስሊሞች በሙሉ እንዳይገቡ መከልከል አለበት ብለው እንደነበረ ይታወሳል። Donald J. Trump is calling for a total and complete shutdown of Muslims entering the United States until United States. <laughs> <laughs> ያን ማለታቸው ለዶናልድ ትራምፕ በምረጡኝ ዘመቻቸው ወቅት የመራጭ ድጋፍን ለማጠናከር ጠቅሟቸዋል። የሆነ ሆኖ ኤክስፐርቶች ደግሞ ወደ አሜሪካ ለመምጣት የሚፈልጉ የውጭ ሀገር ሰዎችን ሃይማኖትን መሰረት አድርጎ መለየት የሀገሪቱን ተዓማኒነት እንደሚጎዳ አስጠንቅቀዋል። የዩናይትድ ስቴትስን የአፍሪካ ስደተኞች መርሃ ግብር ይመሩ የነበሩት የጆርጅ ዋሽንግተን ዩኒቨርስቲ ኢልየት የዓለም አቀፍ ጉዳዮች ትምህርት ቤቱ ዲን የቀድሞ አምባሳደር ሩብን ብሪጌቲ እንዲህ ይላሉ። ለእኛ ችግር የሚፈጥርብን ወደ ዩናይትድ ስቴትስ መምጣት ለሚፈልጉ ስደተኞች ብቻ ሳይሆን ለማናቸውም የውጭ ሀገር ሰው ሃይማኖትህ ምንድነው የሚል ፈተና ማስቀመጡ ከመሠረታዊ እሴቶቻችንና ከማንነታችን ጋር የሚጋጭ ነው። ትራምፕ ቆየት ብለው ደግሞ የደህንነት አሰራሩ ላይ ግምገማ ተካሂዶ እስከሚጠናቀቅ ስራ ላይ የሚውል ጊዜያዊ እገዳ ይሆናል ብለው ነበር። የሶሪያ ስደተኞች ወደ አውሮፓ በብዛት መጉረፍ በጀመሩበት ወቅት ትራምፕ የፕሬዝደንት ባራክ ኦባማ አስተዳደር በዚህ በአዲሱ የአውሮፓውያን 2017 ዓመተ ምህረት ዩናይትድ ስቴትስ የምትቀበላቸውን የሶሪያ ስደተኞች ቁጥር በእጥፍ ለማሳደግ ያወጣውን እቅድ አስመልክቶ የሚከተለውን አስተያየት ነበር የሰጡት። ስለ እነሱ የምናውቀው ነገር የለም። ከየት እንደሚመጡ ማን እንደሆኑ የሚገልጽ ምንም ሰነድ የለም። እነዚህ ችሎታ የሌላቸው የመንግሥት ሰዎች ዝም ብለው በሺዎች የተቆጠሩትን ያስገባሉ። አይሲሶችስ ቢሆኑ? የዩናይትድ ስቴትስ የስደተኞች ጉዳይ ኮሚቴ ዋና ሥራ አስኪያጅ ላቪኒያ ሊመን ሲናገሩ ከመስከረም አንዱ የሽብርተኞች ጥቃት በኋላ የወቅቱ ፕሬዝደንት ፕሬዚደንት ጆርጅ ደብሊ ቡሽ የደህንነት አሰራሩ ግምገማ እስከሚካሄድ በማለት ምንም አይነት ስደተኛ ለስድስት ወራት እንዳይገባ አግደው ነበር። ያን ተከትሎ የስደተኛ ማመልከቻዎች የተለያዩ የደህንነት መስሪያ ቤቶች የሚሳተፉበትና ሁለት ዓመት የሚወስድ 21 ምዕራፎች ባሉት የፍተሻ ወይም የማጣራት ሂደት ውስጥ እንዲያልፍ ተደረገ። እንደገና ሩብን ብሪጌቲ ዩናይትድ ስቴትስ ገብቶ አደጋ ለማድረስ የሚፈልግ ሰው በዚህ እጅግ ጥብቅ በሆነ የምርመራ መርሃ ግብር ውስጥ አልፎ ለመግባት ያለው ዕድል እጅግ በጣም አነስተኛ ነው። ትራምፕ ግን እስካሁን ዩናይትድ ስቴትስ የገቡትን ሶሪያውያን ስደተኞች አስተዳደሩን ሲረከቡ እንደሚመልሷቸው ቃል ገብተዋል። የቀድሞ የዩናይትድ ስቴትሱ የአፍሪካ ስደተኞች መርሃ ግብር ኃላፊ ሮብን ብርጌቲ አንድን ስደተኛ እያወቁ ሸሽቶ ወደ ተሰደደበት አገር መልሶ መላክ ዓለም አቀፍ ሕግን መጣስ ነው። በዓለም አቀፍ ሰብአዊ ሕግ ከትላልቆቹ ኃጢአቶች አንዱ ይሄ ነው። ሚስተር ትራምፕ ሌላ የደህንነት አሰራር ግምገማ እስከሚከናወን ግጭት ካለባቸው የዓለም አካባቢዎች ስደተኛ መቀበል እንዲታገድ ሳያደርጉ እንደማይቀሩ የስደተኞች ጉዳይ ኤክስፐርቶች ይገምታሉ። ያ ከጠቅላላው ስደተኞች ውስጥ ከ40 እስከ 45 ከመቶ ገደማ የሚሆኑትን ይነካል። ቆንጅታዬ እናመሰግናለን። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድ ና እንዲሁም በናይል ሰዓት በየቀኑ ከሚሶት ሰዓት ጀምሮ በሚያስተላልፈው ዝግጅት ለዛሬ አሰናዳውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናገድ ናችሁ አሉላ ከበድ ና አዳኒት ሳየንን ከአቀናባሪያችን ንጉሱ ታምሬ ና ከተተኪዮ ስርጭት መሐንዲስ ከአዘጋጅ ዋና አዘጋጅ ተበላቸው ና እንዲሁም ከተቀሩት ባልደረቦቻችን በዚሁ የሚሰናል